ማህበራዊ መገናኛ ዘዴዎች ቅኝት። ከኢትዮጵያ መንግስት ጋር የሚደራደር ቡድን መሰየሙን በዚህ ሳምንት ያሳወቀው ህዝባዊ ወያኔ ሀርነት ትግራይ ህወሀት ማናቸውም ንግግር የኬንያውን ፕሬዝዳንት ኡሁሩ ኬንያታን ማካተት አለበት ብሏል። የኤሌክትሪክ አገልግሎት ከተቋረጠባቸው ከሁለትና አንድ ዓመት በላይ የሆናቸው የሰሜን ኢትዮጵያ ከተሞች ነዋሪዎች ለልዩ ልዩ ማህበራዊና ኢኮኖሚያዊ ችግሮች መዳረጋቸውን በምሬት ተናግረዋል። የዛሬው ዝግጅታችን በእነዚህ ሁለት አነጋጋሪ ጉዳዮች ላይ በማህበራዊ መገናኛ ዘዴዎች የተሰጡ አስተያየቶችን ያስቃኘናል። ህዝባዊ ወያኔ ሐርነት ትግራይ ህወሀት ከኢትዮጵያ መንግስት ጋር የሚደራደር ቡድን መሰየሙን በዚህ ሳምንት መጀመሪያ ላይ ነበረ ያሳወቀው። የተደራዳሪዎቹን ማንነትም ሆነ ቁጥራቸውን ያልገለጹት የቡድኑ ቃል አቀባይ አቶ ጌታቸው ረዳ ማናቸውም ንግግር የኬንያውን ፕሬዝዳንት ኡሁሩ ኬንያታን ማካተት አለበት ሲሉ ለፈረንሳይ ዜና አገልግሎት ተናግረዋል። የኢትዮጵያ ገዢ ፓርቲ ብልጽግና ግን ማናቸውም ድርድሮች በአፍሪቃ ህብረት ብቻ ነው ሊመሩ የሚችሉት ሲል አስታውቆ ነበር። ይህ በዚህ ሳምንት የማህበራዊ መገናኛ ዘዴዎች ተጠቃሚዎችን ትኩረት ከሳቡ ጉዳዮች አንዱ ነበረ። አህመድ ሙንዬ በፌስቡክ የሰላምን ዋጋ የሚያውቀው ሰላም በሌለበት አካባቢ የሚኖር አካል ነው። በታሪክ እንደሰማነው ሁሉም ጦርነቶች የሚደመደሙት በኃይል ሳይሆን በስምምነት ነው ካሉ በኋላ ሁለቱም ኃይሎች ወደ ስምምነት ለመምጣት የሚያደርጉት እንቅስቃሴ መልካም ቢባልም እስከ መጨረሻው መጓዝ መጓዝና ለውጤት መብቃት ያስፈልጋል። ዋናው ጉዳይ አደራዳሪው ማን ነው የሚለው ሳይሆን ለሀገር የሚጠቅመው ጉዳይ የቱ ነው የሚለውን መምረጥ ይመስለኛል። ግትር የሆነ ሀሳብን በመተው ለህዝቡ የሚበጅ መፍትሔ መምረጥና ከዘመኑ ጋር የሚጓዝ አስተሳሰብ ማራመድ የሚጠቅም ይመስለኛል በማለት የመፍትሄ ሀሳብ ሰንዝረዋል። ዝም ብላችሁ አትሽኮርመሙ። ድርድሩን ሁለታችሁም ትፈልጉታላችሁ፣ እኛም እንፈልገዋለን። የፈለገው ቦታ ይሁን፣ ለሰላም ቅድሚያ ስጡ። ጦርነት መረውናል ያሉት ደግሞ ጠበቃ ክብረት ናቸው። ኤልዝ ኦብሳብ በሚል ስም የተጻፈ አስተያየት ፖለቲከኞችን ይወቅሳል። መጀመሪያም ይህን ሁሉ መስዋዕትነት መቀበል አያስፈልግም ነበር፣ ዳሩ ፖለቲከኞች ነገር ካለፈ ነው የሚገባቸው ሲል አዲሱ አሰፋ ደግሞ የተለየ ሀሳብ አላቸው። በዚህ ድርድር አሸናፊ ሊኖር አይገባም። እንዲያውም ፖለቲከኞች ከሚደራደሩ ይልቅ መልካሙን አማራጭ የህዝባቸውን ፍላጎት የሚያቀርቡ ወጣቶችና ሽማግሌዎች ቢሳተፉ መልካም ነው የሚል ኬንያታ አፍሪቃዊ መስሎኝ አብሮ ቢኖር ምን ችግር አለው? ዋናው ሊስማሙበት የወሰኑበት ነጥብ መሰለኝ። ወሳኙ ኦባሳንጆም ቢሆኑ ከመርሁ ውጪ መች ይሰራሉ ኦባሳንጆም ቢሆኑ ከመርሁ ውጪ መች ይሰራሉ፣ ያሉት ደግሞ ወርቁ ወርቁ ናቸው። ሁለቱን ወገኖች በተናጠል ሲያነጋግሩ የነበሩት የአፍሪካ ህብረት ልዩ ልኡክ የቀድሞ የናይጄሪያ ፕሬዚዳንት ኦሊሴጎን ኦባሳንጆ ለኢትዮጵያ መንግስት ቅርበት አላቸው በማለት ድርድሩን ኬንያታ እንዲመሩ ነው ህወሀት የጠየቀውም። አብዱ እንድሪስ በዚህ አይስማሙም። የአፍሪቃ ህብረት የግለሰቦች ተቋም አይደለም። ይልቅስ ኡሁሩ ኬንያታ አንድ ሰው ናቸው። ኬንያታ ከአፍሪቃ ህብረት ጋር ሆነው የጋራ መግባባት ላይ ቢደርሱ መልካም ነው እንጂ ኃላፊነቱን በአንድ ግለሰብ ትከሻ ላይ ብቻ መጣሉ ተገቢ አይደለም ብለዋል። ጉቱ ቶላ ባጭሩ ሁለቱም ወገኖች ለሰላም ቅድሚያ መስጠት አለባቸው፣ የአፍሪቃ ጉዳይም በአፍሪቃውያን መፈታት አለበት ሲሉ ኢቡኑ ኑር ሁሴን ሁሜድም በአፍሪቃ ህብረት ጥላ ስር ድርድሩ መካሄድ አለበት ባይ ነኝ። የአፍሪቃ ችግር አፍሪቃውያንን በሚያሰባስበው ህብረት ስር መፍትሄ ሊያገኝ ይችላል። ከዚህ በመለስ ያሉ ሀሳቦች ፖለቲካዊ ፍላጎት ያነገቡ ይመስለኛል ብለዋል። ረጂብ ናስር ለህዝባቸው ሲሉ ሁለቱም ወገኖች ተደራዳሪዎች ተሸንፈው ማሸነፍ አለባቸው። አንድ አካል ለድርድር ሲመጣ ለማሸነፍ ሳይሆን ህዝቡን ለማዳን አስቦ መምጣት አለበት በማለት መክረዋል። ቲዋፍ ቲዋፍ በሚል የፌስቡክ ስም ደግሞ የፌዴራል መንግስት ከድርድሩ በፊት በትግራይ ህዝብ ላይ የጣለው የስልክ የመብራት የባንክና የሸቀጦች እገዳን ማቆም አለበት የሚል ማሳሰቢያ ቀርቧል ለህዝቦቻቸው ደህንነትና ለሀገር ሰላም ቅድሚያ ሰጥተው ሌላውን ሌላ ጊዜ ለማንሳት ዝግጁ የሆኑ ሁሉ ይደራደሩ የሚለው ደግሞ የአላሮ አሻሞ የፌስቡክ መልእክት ነው በአማራ ክልል በራያ ቆቦ ዞን የሚገኙ ከተሞች ነዋሪዎች የኤሌክትሪክ አገልግሎት ከተቋረጠባቸው አንድ ዓመት ሆኗል። የህወሓትና የኢትዮጵያ መንግስት የሚመሯቸው ኃይላት ሲዋጉባቸው ከነበሩባቸው አካባቢዎች አንዱ የሆነው የራያ ቆቦ ወረዳ ከተሞች ነዋሪዎች ሰሞኑን ለዶችቨለ እንደተናገሩት በከተሞቹ ኤሌክትሪክ ባለመኖሩ በርካታ ማህበራዊና ኢኮኖሚያዊ ችግሮች ደርሰውባቸዋል። ኤሌክትሪክ ከተቋረጠ ዓመት ያለፋቸው ሌሎች ከተሞችም አሉ። በትግራይም እንዲሁ ጦርነቱ ከተነሳ ወዲህ ህብረተሰቡ ተመሳሳይ ችግር ውስጥ ነው። በኤሌክትሪክ ማብሰል ቀርቶ ወደ እንጨትና ከሰል ተዞሯል። ልማት ተስተጓጉሏል። ኤሌክትሪክ ተስተጓጉሏል። ኤሌክትሪክ የሚያስፈልጋቸው ኤሌክትሪክ የሚያስፈልጋቸው አገልግሎቶች በሙሉ ቆመዋል ብለዋል ነዋሪዎች። ስለ ኤሌክትሪክ እጦት የቡግና መስመር በሚል የፌስቡክ ስም የተጻፈ አስተያየት ምን ቆቦ ብቻ ላሊበላና ቡግናም ከአንድ አመት በላይ ሆናቸው ይላል። ሞገስ ደሳለ አዱሻ ላሊበላና ሰቆጣን ጨምሮ በአጠቃላይ በሰሜን ወሎ ኤሌክትሪክ የለም ማለት ይቻላል ሲሉ አስረድተዋል። ለዶቸቨለ አስተያየታቸውን የሰጡት ነዋሪ በራያ ቆቦ ወረዳ የሚገኙ ሮቢት፣ ጎብዬ፣ ዞብልና ወርቄ ከተሞች መብራት የላቸውም ሲሉ ለተናገሩት ዝምተኛው ገዳይ በሚል የፌስቡክ ስም በተሰጠ አስተያየት የተጠቀሱት ብቻ አይደሉም የኤሌክትሪክ አገልግሎት ያጡት አፋፋ፣ አዲስ ዓለም፣ አራዱም፣ አቧሬ ገደመዬ እና ሌሎችም አሉ። ማገዶ ይቅርና ለእህል ወፍጮ እናቶቻችን ከአንድ ዓመት በላይ በድንጋይ እህል እየፈጩ ነው የሚቀልቡን። እባካችሁን በአስቸኳይ መብራትና ውሃ ይሰራልን ሲሉ ጠይቀው፣ ውሃውንም ከወንዝ ለመቅዳት ወረፋ ስለሆነ አንድ ሰው ጠዋት ሄዶ ውሃ ይዞ የሚመለሰው ምሳ ሰዓት ነው በማለት የችግሩን ስፋት ለማስረዳት ሞክረዋል። አብደላ አወል አህመድ የራያቆቦ ብቻ ሳይሆን ሰሜን ሀራ እና አካባቢዋም መብራት ካገኙ አንድ ዓመት አለፋቸው ብለዋል። ባራቢት ጅሩ ደግሞ ይጠይቃሉ። ሰላምስ ከተቋረጠባቸው ስንት ዓመት ሆነ? የትኛው ይቀድማል? ሲሉ እውነት የአሸናፊ በፌስቡክ ትግራይ ደግሞ ሁለት ዓመት ሞላው ሲሉ አስታውሰዋል። ፍትህ በጨለማ ውስጥ ላሉት ሕዝቦች ሲሉ ጥሪያቸውን ያቀረቡት ኢዮብ ቆቦ፣ ላሊበላ፣ ሰቆጣ፣ አስከተማ፣ ድሃና፣ ዝቋላ፣ አበርገሌ፣ ሳህላ፣ ሰየምት፣ ሰቆጣ ዙሪያ፣ ግዳን ከአንድ ዓመት በላይ መብራት ያጡ ከተሞች ናቸው። እነዚህ ከተሞች መብራት እንዲያገኙ ሁላችንም በአንድነት ድምፃችንን እናሰማ ሲሉ አብዱ ሰኢድ መብራቱ ቀርቶ ሌላው ስጋት በቀረላቸው ካሉ በኋላ አሁን ኢትዮጵያ ውስጥ የመሰረተ ልማት አቅርቦት ሳይሆን ጥያቄው በሕይወት የመኖር ጉዳይ ነው። ከእጅ ወደ አፍ ቀምሶ የማደር ጉዳይ ነው። ዜጎች በሰላም ውለው ሲገቡ ነው የመሰረተ ልማት ጥያቄ የሚከተለው። ንጹሐን ሰርተው በልተው ማደር ሲችሉ ነው በማለት የህልውና ጉዳይ ቅድሚያ እንዲሰጠው አሳስበዋል። ሁሴን አፋር ከአብዱ ሰኢድ ጋር የሚቀራረብ አስተያየት ነው ያላቸው አያችሁ የጦርነትን አስከፊነት፣ የቆቦ ከተሞች መብራት የላቸውም ከማለት የሚቀድመው ሰላም ነው። ስለዚህ በሰሜን ኢትዮጵያ እርቀ ሰላም መውረድ አለበት። ከዛ በኋላ ነው ስለ መሰረተ ልማት ማውራት ያለብን። ሁሉም የሰሜን ከተሞች ማለትም የአማራ ክልል ከተሞች እና የትግራይ ክልል ከተሞች መብራት፣ ውሃ፣ ስልክ፣ የባንክ አገልግሎቶች ሊያገኙ ይገባል ብለዋል። እናቱ ወንዝ የሄደችበትና እናቱ የሞተችበት እኩል ያለቅሳሉ በሚለው ተረትና ምሳሌ ሀሳባቸውን የጀመሩት ገብሩ አለምግ ከወደ ሰሜን አጠገባችሁ መብራት፣ ባንክ፣ ስልክ፣ ውሃ፣ ነዳጅ፣ ትራንስፖርትና መድኃኒት እንዲሁም ሕክምና የለም። ባንክ ገንዘብ እያለህ ተቀምተሃል። ስለዚህ በረሃብ ትሞታ አለ። እንደዚህ ያለ ነገር በዘራችሁ አይድረስ ሲሉ ሀሳባቸውን ደምድመዋል። መንግስት ኤሌክትሪክ መቀጠል ካልቻለ ጄኔሬተር ገዝቶ ማቅረብ አለበት። በጣም የተበደለው ህዝብ ነው። ይህ ደግሞ ያለባቸው ሳበቂ ብርሃኑ የመፍትሄ ሀሳብ ነው። መለሰ ያረጋል ደግሞ በጨለማ የተዋጡ አካባቢዎች ብዙ መሆናቸውን ገልጸው ታዲያ ለማንሰዋ ቤት ይባላል። እባካችሁ ድምፅ ሆኑን ለመንግስት ሰሚ ካለ ብለዋል። ዶች ቨለ በተለይ ስለ ኤሌክትሪክ እጦት ጉዳይ የሚመለከታቸውን የስራ ኃላፊዎች ለማነጋገር ቢሞክርም ስልካቸው ባለመነሳቱ መልሳቸውን ማካተት አልቻልንም። የዛሬው የማህበራዊ መገናኛ ዘዴዎች ቅኝት እንግዲህ በዚሁ ያበቃል። ሂሩት መለሰ ነኝ። ደህና ቆዩ።